የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ከሳምንቱ ካስተላለፍናቸው ፕሮግራሞች የመራረጥናቸውን ይዘን አብረናችሁ እናመሻለን። ወንጀለኛ የሆነ ሰው በይፋ ሲንቀሳቀስ እያየ ለፍርድ ያላቀረበ ግለሰብም ሆነ ቡድን በሕግ እንደሚጠየቅ ጠቅላይ ሚኒስትር አብይ አህመድ አስጠነቀቁ። ትንሽ የፈር የለቀቀ ነገር እንዳይኖር ሁሉም ክልሎች ወንጀለኞች ተብሎ የታሰቡትን ሰዎች ወደ ሕግ ለማቅረብ ከፍተኛ ጥረት እያደረጉ ነው። ይዘው ይሰጡዋሉ፣ እየያዙ ያሉዋሉ፣ ጠፉብን ብለው እየፈለጉ ያሉዋል። አሁን በዚህ ጉዳይ ላይ አንድ መገንዘብ የሚኖርብን ነገር ወንጀለኛ ያለው ሚስተር ኤክስ በይፋ ሲንቀሳቀስ እያየ ይዞ ለፍርድ ያላቀረበ ግለሰብ የሚሆን ቡድን የወንጀል ተባባሪ ነው፣ በሕግ ይጠየቃል ማለት ነው። ጠቅላይ ሚኒስትሩ በዛሬው ዕለት በህዝብ ተወካዮች ምክር ቤት ማብራሪያ ሰጥተዋል። ዘገባ አለን። ሁለት ጀልባዎች ተገልብጠው ሃምሳ ሁለት ስደተኞች ሞቱ። ኢትዮጵያውያኖች አሉበት ተብሏል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪዮኤ አብራችሁን ከአድማስ ተሻገሩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር። የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ወንጀለኛ የሆነ ሰው በይፋ ሲንቀሳቀስ እያየ ለፍርድ ያላቀረበ ግለሰብም ሆነ ቡድን በሕግ እንደሚጠየቅ ጠቅላይ ሚኒስትር አብይ አህመድ አስጠነቀቁ ኢትዮጵያ ውስጥ ገሎም ሆነ ሰርቆ ለዘላለም መኖር አይቻልም ሲሉ ተናግረዋል። ወንጀለኞችን ይዘው የሰጡ ክልሎች የመኖራቸውን ያህል ጠፋብን ብለው እየፈለጉ ያሉ እንዳሉም ገልጸዋል። ትጥቅ ሳይፈቱ የሚንቀሳቀሱ የፖለቲካ ኃይሎችን በተመለከተም በኢትዮጵያ ሰላም አንድነትና ዴሞክራሲ ጉዳይ አንደራደርም በማለት አሳስበዋል። ጠቅላይ ሚኒስትሩ ከፓርላማ አባላት ለተነሱ ጥያቄዎች የሰጡትን ምላሽ የተከታተለው እስክንድር ፍሬው ተከታዩን ዘገባ አድርሶናል። በርካታ ወቅታዊ ጉዳዮች አነጋጋሪ እየሆኑ በቀጠሉበት ሰዓት ነው ጠቅላይ ሚኒስትር አብይ አህመድ በፓርላማው ተገኝተው ማብራሪያ የሰጡት። በሙስናና በከፍተኛ የሰብአዊ መብት ጥሰት የተጠረጠሩ ግለሰቦች ጉዳይ ደግሞ ከተነሱት ወቅታዊ ጉዳዮች መካከል ይጠቀሳል። በፌዴራል መንግስቱ እየተካሄደ ያለው ተጠርጣሪዎችን በቁጥጥር ስር የመዋል እንቅስቃሴ በታሰበው መንገድ አለመሄዱን ተጨባጭ የሆኑ ማሳያዎች ያረጋግጣሉ። የቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋ ለምሳሌ፣ የስር ማዘዣ ከወጣባቸው ሳምንታት ተቆጥረዋል። ተጠርጣሪው በትግራይ ክልል እንደሚገኙ ያመለከተው የፌዴራል ጠቅላይ አቃቤ ሕግ ግን እስካሁን በቁጥጥር ስር አለመዋላቸውን እየገለጸ ይገኛል። ከትግራይ ክልል ጋር እየተነጋገርን ነው ከማለት በስተቀርም ሂደቱ ምን ላይ እንደሚገኝ አላስታወቀም። ከአቶ ጌታቸው በተጨማሪ ከዚያ ክልል ለመያዝ የሚያስባቸው ሌሎች ተጠርጣሪዎች ስለመኖራቸውም ከፓርላማው አባላት አንዷ ወይዘሮ ሳራ አቢ ያቀረቡት ጥያቄ ታዲያ እንደዚህ አይነት ሁኔታዎችን መነሻ ያደረገ ነበር። የሰብአዊ መብት ጥሰትና በተደራጀ ዘርፋ የተጠረጠሩ ግለሰቦችን ከተደበቁበት መያዝ መንግስት ለምን አልቻለም? በፌዴራል መንግስት የተጠረጠሩ ወንጀለኞችን ክልሎች አንሰጥም የማለት ህገ መንግስታዊ መብታቸው ምን ድረስ ነው? ጠቅላይ ሚኒስትር አብይ አህመድ የሰጡት ምላሽ ከተጠርጣሪዎቹ በተጨማሪ ሊደብቋቸው ለሚችሉ ወገኖችም መልእክት ያስተላለፈ ነበር። ከክልሎች ጋር የሚያያዘው ግን ትንሽ የ ፈር የለቀቀ ነገር እንዳይኖር ሁሉም ክልሎች ወንጀለኞች ተብሎ የታሰቡትን ሰዎች ወደ ህግ ለማቅረብ ከፍተኛ ጥረት እያደረጉ ነው። ጥረት እያደረጉ ነው። ይዘው የሰጡ አሉ፣ እየያዙ ያሉ አሉ፣ ጠፉብን ብሎ እየፈለጉ ያሉ አሉ። አሁን በዚህ ጉዳይ ላይ አንድ መገንዘብ የሚኖርብን ነገር ወንጀለኛ ያለው ሚስተር ኤክስ በይፋ ሲንቀሳቀስ እያየ ይዞ ለፍርድ ያላቀረበ ግለሰብም ይሁን ቡድን የወንጀል ተባባይ ነው፣ በህግ ይጠየቃል ማለት ነው። ነገር ግን ሰውየውን በግልጽ አላገኘውም ካለ አልፎ ፈልጎ ማግኘት የሚችል ኃይል መፈለግ ነው ያለበት እንጂ በድፍኑ አልተባበራችሁም የሚል መልስ ጥሩ አይሆንም፣ ጠቃሚም አይሆንም። የኔ እምነት ኢትዮጵያ ውስጥ ሰርቆም ገሎም ለዘላለም መኖር አይቻልም። ፍርድ አለ፣ በግራም በቀኝም ፍርድ አለ። ያየን ነው። ሁላችንም መማር አለብን ከዚህ። ዋናው ነገር አለመግደል አለመቅጠፍ ነው። ከቀጠፍክ የትም ቦታ ላይ በሆነ መንገድ መጠየቅ አይቀርም ብሎ ማሰብ አስፈላጊ ይሆናል። ሁሉም ሰው ከህግበታችን ይህም ሆኖ በከፍተኛ የሰብአዊ መብት ጥሰትም ሆነ በዘረፋ ወንጀል ተጠርጥረው ያልተያዙ ግለሰቦችም እንደታሰሩ እንደሚቆጠር ነው ጠቅላይ ሚኒስትሩ የፓርላማ አባላትን ፈገግ ባሰኛ አገላለጽ ያስረዱት። በመጀመሪያ የተከበረው ምክር ቤት እንዲገነዘብ እንፈልገው ኢትዮጵያ ውስጥ ወንጀል ሰርቶ ወንጀል በመስራቱም በመንግስት ዲክሌር ተደርጎ ያልታሰረ ሰው የለም። ያልታሰረ ሰው የለም። ልዩነቱ መንግስት ባዘጋጀው እስር ቤት ውስጥ መንግስት እየጠበቀው፣ መንግስት እየቀለበው መታሰር እና እራሱን ማሰር ካልሆነ በስተቀረ አልታሰረም የሚል እሳቤ በግሌ የለኝም። ምክንያቱም ሰው የማይታሰረው በህሊናው እና የማይታሰረው ደግሞ ፊዚካሊ በመንቀሳቀስ ነው። ሰው ገለ ወንጀል ሰርተህ ህሊና ነፃ ሆኖ መተኛት አትችልም። ያው የታወቀ ነገር ነው። በነፃ መንቀሳቀስ አትችልም። አንድ ቦታ ራስን አቅ በመኖር ወዶ ታሳሪ መሆን እንጂ ያልታሰረ መሆን አይደለም። በእኔ እምነት ሁሉም ታስሯል። በሰላማዊ መንገድ ለመታገል ወደ አገር ውስጥ ከገቡ በኋላ ነፍጥ አነሱ ያሏቸውን ኃይሎችም አስጠንቅቀዋል ጠቅላይ ሚኒስትሩ። እናም በሁለቱም መንገድ መጫወት የሚፈልጉ ላሏቸው ለእነዚህ ኃይሎችና ከችግር ማትረፍ የሚፈልጉ ላሏቸው ሌሎች ወገኖች ማሳሰቢያ ነበራቸው። እሳቸው እንዳሉት ከሁሉም ፓርቲዎች ጋር የተደረገው የሰላም ንግግር መነሻ የኢትዮጵያ ሰላም፣ ዴሞክራሲ፣ አንድነትና ብልጽግና ነው። ከዚህ ተቃራኒ በሆኑ ጉዳዮች ላይ ግን መንግስታቸው ጠንካራ አቋም እንደሚያራምድ ነው ያብራሩት ህግን ተንተርሰን የማያዳግም እርምጃ እንወስዳለን ያለ መውሰድ ነው። ይህ ምክር ቤት አብሶሉት ኃይል የመጠቀም ስልጣን ለመንግስት የሰጠው፣ ለመንግስት ኃይል የመጠቀም ስልጣን የተሰጠው ምን ምን ሁኔታ ሲያጋጥም እንደሆነ በህገ መንግስት ተቀምጧል። እነዛ ጉዳዮች ሲያጋጥሙ ከማንም ጋር ድርድር አይደረግም። ይሄ በግልጽ መታወቅ አለ። ምን ማለት ነው? ልክ ለሰላም ኑ፣ በሰላማዊ መንገድ እንታገል ያ እንዳታደርጉ የሚከለክላችሁን አዋጆች፣ አሰራሮች፣ ባህሪዎች፣ ዝንባሌዎች በእኛ በኩል እናስተካክላለን ብለን እንደጠራ ነው። ሁሉ የኢትዮጵያን አንድነት የሚገዳደር ጉዳይ የሚሰራ ማንኛውም ኃይል በቀጥታ ጦርነት አውጆብናል ማለት ነው። መንግስት ራሱ የመከላከል እርምጃ ይወስዳል። በዚህ ጉዳይ ድርድር እንደሚኖር የሚያስብ ኃይል ካለ ደጋግሞ ማሰብ ይኖርበታል። በኢትዮጵያ ሰላም፣ በኢትዮጵያ ዲሞክራሲ፣ በኢትዮጵያ አንድነት ጉዳይ የዚችን ሀገር ነፃነትና ሉዓላዊነት ለመጠበቅ ለሚደረግ ፍልሚያ ጠቅላይ ሚኒስትር መሆን አያስፈልግም፣ የፓርላማ አባል መሆን አያስፈልግም። ከዚህም ውጭ ቢሆን በነዚህ መሰረታዊ ጉዳዮች ለሚገጥመንን ቻሌንጅ በህይወት መስዋዕትነት መፋለምና የሀገር አንድነት፣ የሀገር ሰላም፣ የሀገር ዲሞክራሲ ማረጋገጥ የሁላችን ኃላፊነት የሆነ በዚህ ጉዳይ የሚደረግ ምንም አይነት ሆደ ሰፊነት እንደማይኖር ፓርቲዎች በደንብ መገንዘብ ይኖርባቸዋል። ግለሰቦች መገንዘብ ይኖርባቸዋል። ቡድኖች መገንዘብ ይኖርባቸዋል። ጠቅላይ ሚኒስትር ሆነው ቃለ መሐላ በፈጸሙ ልክ በአስረኛ ወራቸው ዛሬ በፓርላማ የተገኙት ጠቅላይ ሚኒስትር አብይ አህመድ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ከጅጅጋ ወደ ሀረርና አዲስ አበባ የሚወስደው መንገድ ባቢሌ ላይ ተዘጋ። መንገዱን የዘጉት በኦሮሞና ሶማሌ ግጭት ተፈናቅለው የነበሩ ኦሮሞዎች መንግስት ትኩረት እንዲሰጣቸው ለመጠየቅ ነው ተብሏል። የምስራቅ ሀረር ጌዞን ከምስራቅ እዝ ጋር በመተባበር መፍትሄ ላይ ለመድረስ ጥረት እያደረግኩ ነው ብሏል። አዲስ ቸኮል ዝርዝራለው ትላንትና ዘጠኝ ሰዓት ገደማ ከጅጅጋ ተነስተው ወደ አዲስ አበባ ለሰርግ ሲጓዙ የነበሩ አቶ አንተና የተባሉ ተጓዥ የደረሰባቸውን እንዲ ይገልጻሉ። እኛ ከመምጣታችን በፊት መኪናዎች እያለፉ ነበረ እና እኛ እንደ ቆጠርኩትኝ ሰባተኛው መኪና ነው ምናምን ነው የኛ መኪና ማለት ነው እና በቃ የደረሰውን መኪና ቀረብ ብለ ስንጠይቀው በቃ እንደ ደረስኩ ነው ድንጋይ የዘጉት አለ። ከዛ በኋላ በቃ ምንም መኪና መሄድ አይችልም። ከዛ የሚመጣ መኪና የለም ከስኝ ሰዓት ሰዓት ተኩል ዘጠኝ ሰዓት ጀምሮ ከመንገዱ እንደተዘጋ ነው እስካሁን ድረስ ማለት ነው መቼ ነው ስንት ሰዓት ላይ ነው ይሄ ነው ትናንትና ዘጠኝ ሰዓት ጀምሮ ዝግ ነው በገዱ ኦኬ አሁን ምግብና መኝታ እንዴት እያደረጋችሁ ነው ያው ምግብና መኝታ ያው ሰው ባለው ኪሽ ውስጥ ባለው አየር ነው እየተንቀሳቀሰ ያለው ያንን ማድረግ የማይችሉ ደግሞ እዛ ወቅት መኪናቸው አካባቢ ብርድ ልብስ የያዘን ብርድ ልብሱን ያወጣል ሰሌን የያዘ ሰሌን እያነቀፈ ምናምን እንደዛ እየጠቀም ነው እስካሁን ድረስ ወደ ስትሄዱ ነበር እናንተ እኛ ወደ አዲስ አበባ ተጓዦች ነበር እንደ አጋጣሚ ደግሞ ማታ የሚወጣ መኪና ነበር የቤተሰብ መኪና እና እንግዲ እሱ መኪና አምልጦ ነው ለሰርግ ነበር የምንሄደው ወደ አዲስ አበባ እሁድ ሰርግ አለብን እና ለዛም ሰርግ እንግዲያው መድረስ አንችልም በዚህ ሁኔታ የሚቀጥል ከሆነ እና ደግሞ በጣም ብዙ ተማሪዎችም አሉ፣ ወደ ቤተሰብ ጋር የሚሄዱ ነጋዴዎች አሉ፣ ሕጻናቶች፣ አዛውንቶች አሉ። ስንት ይሆናል መኪና ዛ የቆሙ የቆሙት ያረ ለመጦር ያዳግታል። በጣም ረጅም ሰልፍ ነው ያለው የመኪናው ሰልፍ። ከሶስት ወር በፊት በአቢሌ አካባቢ በኦሮሞ እና ሶማሌ ብሔሮች መካከል በተፈጠረ ግጭት ከሁለቱም ወገን በርካታዎች መፈናቀላቸው የሚታወስ ነው። ሆኖም በኦሮሚያ በኩል ያሉ ተፈናቃዮች የአቶ ለማ መገስ አስተዳደር ችላ ብሎናል፣ ወደ ቀድሞ ቀያችን እንመለስ የሚል ጥያቄ እንዳላቸው ነው የምስራቅ ሐረርጌ ዞን ፖሊስ መምሪያ ኃላፊ ኮማንደር አወል ሱልጣን ለቪኦኤ የተናገሩት። ቅሬታቸውን እንዲሰማላቸው መንገድ መዝጋት እንዳማራጭ ከወሰዱት ተፈናቃዮች ጋር እየተነጋገር ነው ብሏል። ኮማንደሩ በብሌ ከስድስት ቀበሌ ላይ ወደ አስር ሺ ሁለት መቶ ሰባ ባወራ ተፈናቅሏል። ይሄ የተፈናቀለው ህዝብ እዛው ባቢሌ ከተማ ውስጥ ይኖር ነበር። እስካሁን ድረስ መፍትሄ መንግስት እንዲሰጠው ብዙን ጊዜ ተመላልሶ ጠይቆ ነበረ። ያ መፍትሄ አልተደረገለትም። ቢስ ብለው እዛ ያለው ንብረት ታቄ መፈናቀል ብቻ ሳይሆን እዛ ያለው ቤት እና ንብረታቸው ሁሉ ወድሟል። ከዚህ የተነሳ ከመከላከያ ነበር፣ እዚህ እዚያም በድንበር ላይ ነበር መከላከያ እልባት አልሰጠንም። ህግም ማስከበር አልቻለም። የህግ የበላይነት አልተከበረም። ከቀያችን ተፈናቅለን ደግሞ እዚህ ውጭን ያለ ነው። ስለዚህ መንግስት እልባት ይስጠን ከማለት የተነሳ ነው ዛሬ ትናንት ማታ ስፋልት መንገዱን የዘጉት። አሁንም ከሽማግሎች ጋር ያንን ውይይት ላይ ነ በአስቸኳይ ወደ ቀያቸው እንዲመለሱ አንደኛ መከላከያ ኃላፊነቱን እንደወሰደው መወጣት አለበት። ይሄ ግዴታ ነው። የህዝብ ተቃውሞ ትክክል ነው፣ አግባብነት አለው። እውነትም አላቸው። በቀይ መፈናቀል አይደለም፣ ንብረትም ወድሟል። ስለዚህ አሁን እኛ ወደ ቀያችን መልሱን ነው ሸራ ውስጥም የሚንቀመጣለን መልሱን ነው። ይሄ አግባብ ስለሆነ በአስቸኳይ መከላከያ ወደዛ ወደ ድንበሩ ተጋብለው ህዝቡ ወደ ቀይ እንድመለስ ሽማግሎች ጋር እየተስማማ ነው። ይሄንን ቃል ከገባችሁልን መንገዱን ይከፍታለን ባዮች ናቸው ህዝቦቹ። በምስራቅ ኢትዮጵያ መንገዶቹ በመዝጋት መንግስት ላይ ጫና የመፍጠር አካሄድ እየተደጋገመ ነው። እያገባደድን ባለ ነው የጥር ወር በአፋር ክልል በሶማሌ ክልልና አሁን ደግሞ በኦሮሚያ ክልል መንገዶች ተዘግተዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮነኝ ከድሬዳዋ ከጅቡቲ ተነስተው ወደ የመን ለመሻገር መንገድ የጀመሩ ሁለት ጀልባዎች ተገልብጠው እስካሁን 52 ሰው መሞቱ ተረጋግጧል። ዘገባለን። ስደተኞችንና ፍልሰተኞችን ያሳፈሩ ሁለት ጀልባዎች ማክሰኞ ዕለት ከጅቡቲ ተነስተው ወደ የመን ለማቋረጥ እየተጓዙ እንደነበረ እየወጡ ያሉ መረጃዎች ያሳያሉ። ነገር ግን ያሰቡበት ሳይደርሱ ጀልባዎቹ በመገልበጣቸው እስካሁን የ52 ሰው አስክሬን መገኘቱን ዓለም አቀፉ የስደተኞች ድርጅት አይኦኤም ይፋ ያደረገው መረጃ አረጋግጧል። የአሜሪካ ድምፅ ዘጋቢ ማይክል ብራውን ያጠናቀረው ዘገባ እንደሚያሳየው ደግሞ ከዚህ አደጋ በሕይወት ተርፎው የተገኙት 16 ሰዎች ብቻ ሲሆኑ በአስሮች የሚቆጠሩ ደብዛቸው እስካሁን አልተገኘም። ሁለቱ ጀልባዎች ላይ ወደ የመን ለማቋረጥ ተሳፍረው የነበሩት ሰዎች 130 ይደርሱ እንደነበረ ዓለም አቀፉ የፍልሰት ድርጅት አይኦኤም የተረፉትን ፍልሰተኞች የሰጡት ቃል ጠቅሶ አመልክቷል። ጀልባዎቹ የተገለበጡት ከጅቡቲ አራት መቶ ኪሎ ሜትር ርቀት ላይ በምትገኘው ኦቦክ የተሰኘች ቦታ አቅራቢያ ላይ በመሆኑ ከአደጋው የተረፉት በዚች ኦቦክ ከተማ በሚገኘው የአይኦኤም መጠለያ ጣቢያ ውስጥ እንደሚገኙ ታውቋል። በጀልባዎች ላይ ቁጥራቸው እስካሁን ያልተጣራ ኢትዮጵያውያን መኖራቸው በመረጋገጡ ጅቡቲ የሚገኘው የኢትዮጵያ ኤምባሲ የልዑካን ቡድን ወደ ስፍራው መላኩን ለማረጋገጥ ችለናል። አስክሬናቸው የተገኘው ተሰዳጆች ቀብራቸው እዛው መፈጸሙን፣ ማንነታቸውን የመለየት ስራም እየተሰራ መሆኑን ከስፍራው መረጃ አግኝተናል። አሳሾቹ ደብዛቸው እስካሁን ያልተገኘውን ስደተኞች ለማግኘት እስከ ማምሻው ድረስ ፍለጋ ላይ መሆናቸውን፣ የኢትዮጵያውያኑ የልዑካን ቡድንም እዛው በስፍራው እንደሚገኙ ያገኘነው መረጃ ይጠቁማል። በስፍራው ከሚገኙት የኢትዮጵያ ኤምባሲ ሰራተኞች መረጃ ለማግኘት ጥረት አድርገን ኢትዮጵያውያኑ ከየት እንደተነሱ፣ የሞቱት ምን ያህል ሆኑ የተረፉትን በተመለከተ ገና ከጅቡቲ መንግስትና ፖሊስ ጋር ተቀናጅተው በመስራት ላይ መሆናቸውን ገልጸው ዝርዝሩን በውጭ ጉዳይ መስሪያ ቤት በኩል እንድናገኝ ጥቆማ ሰጥተውናል። ከተረፉት መካከል አንዱ ሊድ መሐመድ ባዳል እንደሚለው አንዱ አሸጋጋሪ ሰው ያገኘው ከታጁራ ተነስቶ በእግሩ ኦቦክ የሚባለው ቦታ ከደረሰ በኋላ ነው። ከዚያም አሸጋጋሪው ከሌሎች ፍልሰተኞች ጋር ቀላቅሎ ወደ ባህሩ ዳርቻ እንደወሰዳቸውና ጀልባይቱ ላይ እንደተሳፈሩ ተናግሯል። እርሱ በወጣባት አንዲት ጀልባ ላይ ብቻ ሰማንያ አምስት ሰው እንደነበርም ገልጿል። በባህሩ ላይ ለጥቂት ደቂቃዎች ከተጓዙ በኋላ የጀልባይቱ ሞተር መበላሸቱንና ይቀዝፋት የነበረው ሰው ዘሎ መውጣቱን ከዚያም ጀልባይቱ መገልበጧን ይታርካል። ሞሐመድ በወቅቱ በነበሩት ከባድ ንፋስና ዝናም ምክንያት ያለ ልክ ተጨናንቀው የነበሩት ጀልባዎች መገልበጣቸውን ደግሞ አይኦኤም የተረፉት ፍልሰተኞች የሰጡትን ቃል ጠቅሶ ጠቁሟል። በከበርቲዎቹ የአረቢያ ልሳነ ምድር ሀገሮች ስራና የተሻለ ህይወት ፍለጋ በሁከትና በችግር ስትታመስ ከኖረችው ምስራቅ አፍሪካ አካባቢ በየአመቱ በሺዎች የሚቆጠሩ ፍልሰተኞች በአብኤል ወደ ምን የተሻገሩ ጦር ወደሚያመሳት የመን የሚገቡ ሲሆን ከመካከላቸው የሚበዙት ኢትዮጵያውያን ወጣቶች መሆናቸውን የዓለም አቀፎቹን ተቋማት አሀዝ በዋቢ የሚቆጥሩ ዘገባዎች ይናገራሉ። ይህ አሳዛኝ አጋጣሚ ብለዋል የአይኦኤም የጅቡቲ ቢሮ ኃላፊ ላሊኒ ቪራሳሚ ለአጃንስ ፍራንስ ፕሬስ በሰጡት ቃል እነዚያ ምስኪን ፍልሰተኞች የተሻለ ሕይወት ፍለጋ እየተነሱ የሚዘፈቁበት አደጋ ነውም ብለዋል። በሌላ በኩል የአሜሪካ ድምጽ በቅርብ ጊዜ ባጠናቀረው ዘገባ በጦርነት እየታመሰች ያለችው የመን ውስጥ እጅግ በከፋ ችግር ላይ እንደሚገኙ የገለጹ ኢትዮጵያውያን ስደተኞችና ፍልሰተኞች ወደ ሀገራቸው ለመመለስ ከተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር ፍቃድ አለማግኘታቸውን በማማረር ተናግረው ነበር። በወቅቱ በኢትዮጵያ የዓለም አቀፍ የፍልሰተኞች ድርጅት አይኦኤም የህዝብ ግንኙነት ኃላፊ አቶ አለማየሁ ሰይፈ ስላሴ ጊዜ ስለ ጉዳዩ ጠይቀናቸው ነበር። ኢትዮጵያውያኑ ከየመን ወደ ኢትዮጵያ ለመመለስ የሚጠይቁትን ያህል ከኢትዮጵያ ወደ የመን ለመሄድም ጉዞ የጀመሩ ብዙ እንዳሉ ገልጸውልን ነበር። መሄዱ የሚቆም ነገር አይደለም። እንደውም በጣም በሚያሳዝን ሁኔታ ከፍተኛ የሆነ ደላላዎች ውስዋስ እና ድንገና ብዙ ሰዎች ወደዛ እንዲሄዱ እንደውም ይቀሰቀሳሉ። የሚያሳዝነው ጦርነቱም ሲከሰት አሁን ቦርደሩ ላይ ክትትል የለም። ስለዚህ ነፃ ነው ብሎ ደላሎቹም ያንን እንደመጠቀሚያ ያደርጉታል። አውዲም ሰዎች በብዛት አባራለች ባለፈው አመት ብቻ የተባረሩና የተመለሱ ሰዎች ድምር ወደ ሁለት መቶ ሺህ ያልፋል። ስለዚህ ይሄ ሁሉ እየተከሰተም ስራ አሁን በሽ ይገኛል ምናም እያለ ደላላው ለመጠቀሚያ ያደርጓቸዋል እነዚህም ሰዎች እና ጊዜም ይሄንን አይነት ምክርና ቅስቀሳ ሲደረግ ሰዎች በማመዛዘን ሁኔታውን በማየት መውሰን ይገባቸዋል ነው እንግዲህ የምንለው። አድማጮች በዚህ አሁን በተፈጠረው አደጋ የሞቱትና የተረፉት ኢትዮጵያውያን ቁጥር ምን ያህል እንደሆነና ተጨማሪ መረጃን ለማግኘት ወደ ውጭ ጉዳይ ሚኒስቴር መስሪያ ቤት ቃል አቀባይ አቶ ነቢያት ጌታቸውን በእጅ ስልካቸው ላይ ለማግኘት ጥረት አድርገን ነበር። ስልካቸው ስለማይሰራ ልናገኛቸው አልቻልንም። እንዳገኘናቸው ተጨማሪ መረጃዎችን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። መጪ ምርጫ የኢትዮጵያ ዲሞክራሲያዊ ጉዞ መፈተኛ ነው ተባለ። ለለውጥ መናገር ለውጥን መጀመር መለወጥ አይደለም ሲሉ በኢትዮጵያ የአውሮፓ ህብረት አምባሳደር አስገነዘቡ። የሰብአዊ መብቶች አያያዝ በየትም ስፍራና ጊዜም ቢሆን ህብረቱ ለሚያደርጋቸው ግንኙነቶች መሰረት እንደሆነም አስታወቁ። መጪው ሀገር አቀፍ ምርጫ የኢትዮጵያ ዴሞክራሲያዊ ጉዞ መፈተኛ እንደሚሆንም ህብረቱ ገልጿል። መለስካቸው አመሃ ዝርዝራለሁ። በኢትዮጵያ የአውሮፓ ህብረት አምባሳደር ዮሐን ቦርግስታም ለቪኦኤ በሰጡት ቃለ ምልልስ በኢትዮጵያ ዴሞክራሲያዊ ሂደትና በተለይም በሰብዊ መብቶች አያያዝ የሚታዩ ለውጦች አስገራሚ መሆናቸውን ገለጹ። በሰው ልጆች መብቶች አያያዝ ላይ በሀገሪቱ ስለሚታየው ሁኔታ በሰፊው አብራርተዋል። አምባሳደር ዮሐን በርጉስታም ዛሬ በኢትዮጵያ ውስጥ እየተከናወኑ በሚገኙት ለውጦች ሁላችንም አዎንታዊ መደነቅና መደመም አድሮብናል ይላሉ። በተለይም ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ሀገሪቱን በጠቅላይ ሚኒስትርነት ለመምራት ቃለ መሐላ ከፈጸሙ በኋላ በሺዎች የሚቆጠሩ የፖለቲካ እስረኞች መፈታታቸውን፣ በስደት ይገኙ የነበሩ የፖለቲካ ድርጅቶች በይፋ ወደ ሀገራቸው ተመልሰው ስራቸውን እንዲሰሩ መደረጉን በግልጽ ይታያል ያሉትን የፖለቲካ ምህዳሩን መስፋት በማስታወስ የተጀመረውን ለውጥ አድንቀዋል። አምባሳደሩ አክለው የዚህ ሂደት ዋና ቁም ነገር የተወሰዱትን እርምጃዎች ዘላቂነትና ለውጡ ወደማይቀለበስበት ደረጃ መድረሱን ማረጋገጥ መሆኑን አስምረውበታል። ይህ ረዥም ጊዜን የሚወስድና የሩቅ ግብ ጭምር እንደሆነ አስገንዝበዋል። በዚህ በኢትዮጵያም ይሁን በአውሮፓ ስለ ለውጦች መናገርና ለውጦችን መጀመር ለውጥ ማስቀጠል ማለት አይደለም። እለወጣለሁ ማለት ለውጥ ነው ማለት አይደለም ማለቴ ነው። እናም ለእኔ በሺዎች የሚቆጠሩ የፖለቲካ እስረኞችን እንደ መፍታት ያሉት እጅግ አስፈላጊ እርምጃዎች በራሳቸው ለውጦች አይደሉም፣ ወይም ለውጥ ማለት ይህ አይደለም ነው እምለው። በኢትዮጵያ ወደፊት በፖለቲካ ምክንያት ሰዎች እንዳይታሰሩ ማረጋገጥ ነው እውነተኛው ለውጥ። ስለሆነም አሁን የቀረው ዶክተር አብይ የወሰዷቸውን አንዳንድ ጠንካራ እርምጃዎች ተቋማዊ ማድረግ ነው። በኢትዮጵያ የሰብአዊ መብቶች አያያዝን ለማሻሻል በሚደረገው ትግል የህብረቱን እገዛ በተመለከተም አምባሳደሩ ሰፋ ያለ ማብራሪያ ሰጥተዋል። በሳቸው አባባል የትም ቢሆን የሰብአዊ መብቶችን በተሟላ መንገድ ለማስከበርና ለመንከባከብ ቀላልና በአጭር ጊዜ የሚሳካ አይደለም። ከዚህም በላይ በኢትዮጵያ ውስጥ በመብቶች አያያዝ የሚደረግን ለውጥ ህብረቱ በባለቤትነት ሊቀሰቅስ ወይንም ወሳኙ ሚና ሊጫወት እንደማይችልም አስገንዝበዋል። የማታ ማታ ለውጡን የሚያመጣው የኢትዮጵያ ህዝብ ብቻ ነው ብለዋል። እገዛ በማድረግ ግን የሰብአዊ መብቶች አያያዝ የግንኙነታችን ሁሉ መሠረት ነው ብለዋል። ለእኛ የሰብአዊ መብቶች ጉዳይ መሠረታዊ ነገር ነው። ሲጀመርም ለአውሮፓ ህብረት ህልውናም መሰረቱ ነው። የህብረቱ መሰረት ምክንያትም ይኸው ነው። ስለሆነም የሰብአዊ መብቶች ጉዳይ ለአውሮፓ የትብብራችን መጀመሪያ ነው። የቀረውን ዓለም የምናይበት መነፅርና ከቀረው ዓለም ጋር የምናብርበት መነሻችንም የሰው ልጆች መብቶች አያያዝ ነው። ከአንድ ዓመት ተኩል ያህል በኋላ በኢትዮጵያ ይካሄዳል ተብሎ ለሚጠበቀው ሀገር አቀፍ ምርጫ የአውሮፓ ህብረት የሚሰጠው ስፍራ ከፍተኛ እንደሆነም አምባሳደር ዮሐን በርጉስታም አስምረውበታል። አለጥርጥር የሚመጣው ምርጫ ነፃ ፍትሐዊና ዓለም አቀፍ የነፃ ምርጫ መመዘኛዎችን ያሟላ እንዲሆን ህብረቱ የበኩሉን እንደሚወጣም አረጋግጠዋል ስ ይሄ የአውሮፓ ህብረት በርከት ያለ መዋለ ንዋይ የሚያፈሱበት ቁም ነገር ነው። ወደ ሀምሳ ሚሊዮን ዩሮ የሚሆን ገንዘብ ለሚቀጥለው የኢትዮጵያ አገራዊ ምርጫ ሂደት መድቧል። እንደገናም ከሌሎች ባለድርሻዎች ጋር በቅርበት በመተባበር በተለይም ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር አብረን ለመስራት ወስነናል። ታዲያ ይህ ምርጫ በሂደት ላይ ባለው ወይም ላለው የኢትዮጵያ ዲሞክራሲ መፈተኛ መፈተኛ የሚሆን ይመስላል። በእርግጥ ጠቅላይ ሚኒስትሩ መጪውን ምርጫ ለማካሄድ ያለውን ቁርጠኛነት በሚመለከት በተደጋጋሚ በሚያደርጓቸው ንግግሮች ተበራተቻለሁ። ይሁንና አሁን ለኢትዮጵያ ሕዝብ የሚገባ እውነተኛ የምርጫ ውጤት ይገኝ ዘንድ ተባብረን መስራት አለብን። የአሜሪካ ድምፅ ሬዲዮ ለአምባሳደሩ ከሰነዘራቸው ጥያቄዎች መካከል በኢትዮጵያ የሲቪክ ማህበረሰብ ድርጅቶች ኅብረቱ ሊያደርግላቸው የሚያስበውንና የድርጅቶቹ የትኩረት አቅጣጫ ምን እንዲሆን እንደሚፈልግ የተመለከተ ነበረ። የድርጅቶቹን የሥራ ትኩረት በመወሰን ረገድ የአውሮፓ ኅብረት በምንም መልኩ እጁን እንደማያስገባ አምባሳደር በርጉስታም በአጽንኦት ነበር ያስገነዘቡት። ለእኛ ዋናውና ትልቁ ቁም ነገር ሰብአዊ መብቶች ሁሉ ዓለማዊ እሴቶች ናቸው የሚለውን አመለካከታችንን ከሚጋሩ ድርጅቶች ጋር አብሮ መስራት ነው ብለዋል። አክለው ግን ዛሬ በኢትዮጵያ ያለው የሰብአዊ መብቶች አያያዝ ከዛሬ ሁለትና ሶስት ዓመታት በፊት ከነበረው እንደሚለይ ተናግረዋል። ስለሆነም በሰብአዊ መብቶች ላይ አተኩሮ የሚሰሩ ድርጅቶች ስልታቸውንና ግባቸውን ከአዲሱ ሁኔታ ጋር እንዲስማማ ማድረግ እንደምኖረባቸው አስገንዝበዋል። አንዳንድ ድርጅቶች ዓላማዎቻቸውን እንደገና ለመበየን የተወሰነ ሂደት መጓዝ እንዳለባቸው ይሰማኛል። ምክንያቱም አንዳንዶቹ ለዓመታት ሲያለሙትና ሲታገሉለት የነበረውን መብት ሳያስቡት በእጃጀው ገብቶ እየተምነሸነሹበት ይመስለኛል። ይሄ ደግሞ ከዚህ በኋላ ወዴት ነው የምንሄደው ወይም እንዴትስ ነው የምንሄደው የሚለውን ጥያቄ ያስከትላል። ለእኔ ትልቁ ነገር ተዝናንቶ በመቀመጥ የሚያኮራ ስራ ነው ማለት አይደለም። ከዚያ ይልቅ እነዚህ ለውጦች የማይቀለበሱ መሆናቸውን ማረጋገጥና ተቋማዊ ማድረግ ነው። በኢትዮጵያ ከዛሬ አስር ወራት በፊት የሰብአዊ መብቶች አያያዝ እውነታ ከዛሬው የተለየ ነው። አምባሳደር ቦርግስታም እንዳሉት በሚያሳዝን መልኩ የሰብአዊ መብቶች ዛሬም በሀገሪቱ ይጣሳሉ። ሰዎች ይገደላሉ፣ አካላቸው ይጎርላል፣ ከቀያቸው የተፈናቀሉት በሚሊዮኖች ይቆጠራሉ፣ ንብረት ይወድማል። ይህ ግን እንደተደረገና ከሀገሪቱ ከፍተኛ ችግሮች መካከል አንዱ እንደሆነ በይፋ ይነገራል። ዶክተር አብይ አህመድ የዛሬ አስር ወር ግድም የሹመት ንግግራቸውን ሲያደርጉ መንግሥት የሰብአዊ መብቶች መጣሱን በአደባባይ ተናግረው ይቅርታ ሲጠይቁ ከተገኘው ለውጥ አንዱ ይህ መሆኑን አምባሳደሩ ተናግረዋል። መለስካቸው አመሃ አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤ ወይም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ሞክቤል ያብሮ ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።

I am the one whos Altyazı M.K. ya iele ales, iele alam, atrecim casabe, iele alam, zuriu i I'm so tired of lovers. a